You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ ለአፍሪካ በዚህ ወቅት እንደ ቻይና የቆመ ሀገር የለም ብለዋል። በሌሎቹም የእርዳታም ሆነ የብድር እርዳታዎች እንደዚሁም ቀደም ሲልም ባለው ሪኮርድ መሰረት አሁንም ድረስ በዓለም አቀፍ ደረጃ ቻይና ከፍተኛ እገዛ እያደረገች ነው፣ ለአፍሪካ በስፋትም እየዘለቀች ነው። ይህ ምዕራቡን ዓለም በአብዛኛው እንቅልፍ የሚነሳ ጉዳይ ነው። ቻይና ተጽዕኖ አፍሪካ ላይ ያርፋል፣ ከእኛ ተጽዕኖም ቀንሳል የሚል ስጋት አለ። ከዛ ባሻገር እንደሚያውቁትም በፖለቲካ ሆነ በዲፕሎማሲው ዘርፍ ምዕራባውያኑ እንደሚሉት ነጻ ምሳ የለም። ሰጥቶ መቀበል ያለ ነገር ነው። ና ይህ አንድ ቻይና በአፍሪካ ላይ የምታሳድረው ተጽዕኖ ምን ሊሆን ይችላል? ያንን ምዕራባዊኑ በሚያዩበት አይን ነው የምታዩት? ስጋት አዘል አታይ ነው ወይስ ቅድም እንዳነሱት በሰብአዊነት፣ በወዳጃዊነት ና መደጋገፍ ፖሊሲ አኳያንም በእናንተ በኩል ያላቸው አታይ? ሁለተኛ ድህረ ኮሮና ቫይረስ ይሄ የሚያበቃበት ወቅት ያሁን ያሉ የተለያዩ ስጋቶች አሉ። የአሜሪካን የሌሎች አውሮፓ ኢኮኖሚ በሚደቅበት ወቅት የቻይና እያገገመ የሚሄድበት ነው። ምናልባትም ያ የፖለቲካውንም ሆነ የግሎባል ወይም ሉላዊ አመራር ላይ ከፍተኛ ተጽዕኖ ያመጣል፣ ሚዛንም ያስቀይራል የሚል ታያ ያላቸው የፖለቲካ ሳይንቲስቶች የሚሰነዝሩት አታዮች አሉ። እነዚህን በምን መልኩ ነው የምታዩቸው? ቻይናና የአፍሪካ ግንኙነት ሁሉም ክትት አይጠፋውም። በተለይ በሊብራል ዓለሙ በሚራባ ዓለም አፍሪካ ያው አጋርነት እና ትብብር ያላት ከቻይና ብቻ አይደለም። ከአውሮፓ ጋር አላት፣ ከአሜሪካ ጋር አላት፣ ከመካከለኛው ምስራቅ ጋር አላት፣ ከትላልቅ አገሮች ጋር ፈረንሳይ ጋር ላትን አሜሪካ ጋር ከሁሉም ጋር አጋርነት አለ። ጎልቶ ግን በአለም ደረጃ ላይ ትችት እየቀረበ ያሉ ወይንም የሚዲያም የተንታኞቹን ትኩረት የሚስበው የቻይና ና የአፍሪካ ነው። ይሄ ለምንድን ነው የምለው ብዙ መከራከሪያ ሀሳቦች ማቅረብ ይቻላል። ራሱን የቻለ ክርክር የሚደረግበት ራሱን የቻለ ትንተና የሚደረግበት ሁኔታ መኖር አለበት ብዬ ነው የማስበው። አሁን ሁሉም የሚያስቡት ያው አፍሪካ ላይ ተጽዕኖ ማሳደር ነው ዋናው። እንግዲህ እየተባለ የምነ አውሮፓውያን እንዲሆን አፍሪካን ከራሳቸው ጎን ለማሰለፍ ሌሎችም የግንኙነቱ እና የአጋርነቱ መሰረት መሆን ያለበት አንደኛ በእኩልነት ላይ የተመሰረተ መሆን መቻል አለበት። ሁለተኛ ሁለቱም ወገኖች ተጠቃሚ የሚሆኑበት መሆን አለበት። አንዳንድ ጊዜ ካሰውን በዚህ አይነት ትንተና ላይ ትንሽ ቅር የምለኝ ነገር አለ። በጣም እንደ አፍሪካ የምሰማኝ ነገር አለ። አፍሪካውያን አሁንም ቢሆን የምናደርገው ነገር የማናቅ አድርገን ቻይና እርዳታ ስለሰጠች ኢትዮጵያ ወይም አፍሪካ ውስጥ እንደ ስላደረገች እንደው ቤታችንን፣ ጓዳችንን ሁሉ ዝም ብለን ከፍተን ሰጥተን ብሔራዊ ጥቅማችንን አጉራዊ ጥቅማችንን የማናስከብር ተደርጎ የሚቀርቡት ትንተናዎች አሉ። ይሄ ትንሽ ስሜት ይነካል። ችግሮች የሉም እያልኩ አይደለም። ግን በአፍሪካ ላይ የሚደረጉ ማናቸውም የእርዳታ የሚሆን የምን ጉዳይ መታወቅ ያለበት አፍሪካውያን ለሀገራቸው ለሕዝባቸው ለብሔራዊ ጥቅማቸውን አውቀው ይሰራሉ ብሎ አይቲንክ መገመት እንደ አሲ የሚያምርግ በዚህ ዘመን ተገቢ ነው ብዬ አስባለሁ። ይሄ ማለት ግንኙነቱ ኢንክን የሌለው ችግር የሌለው ነው ብዬ እያልኩ አይደለም። ሁለተኛ እንዳልኮው ነው፣ በሀገራት መካከል በሚደረግ ግንኙነት ነጻ ምሳ የለም። ይሄ ነጻ ምሳ ነው ብለን እንግዲህ ትንሽ የዋህነት ያለውን ትንተና መስጠት አልፈልግም። ስለዚህ ሀገሮች ኢንትረስት አላቸው፣ ምንም ጥያቄ የለም። በአለም ቦታቸውን የአፍሪካን ድጋፍ በአለም መድረክ ላይ በብሔራዊ ጥቅማቸው ዙሪያ ሌሎች የተባበሩት መንግስታት ድርጅት መድረክ ላይ ይሁን፣ በአየር ለውጥ ጉዳይ ይሁን፣ በወረርሽኝ ጉዳይ ላይ ይሁን፣ በምን ጉዳይ ላይ ሀገሮች ያለባቸው ድጋፍን ሞብላይዝ ማድረግ ይፈልጋሉ። ቻይና ይሄን አሁን በምታደርግበት ጊዜ ሁሉንም ነገር በሰብአዊነት ብቻ ታደርጋለች አደርጋለ የምል ግምት የለኝም። ሌሎች ኢንትረስቶች አሉ። ምክንያቱም አፍሪካ ውስጥ ኦልሬዲ ኢንቨስት አድርጋለች። ስለዚህ ያ ኢንቨስትመንት እንዲቀጥል ትፈልጋለች። ያ ኢንቨስትመንት እንዳይጎዳ ትፈልጋለች። ይሄ ኢኮኖሚክ ኢንትረስት አለው፣ እኛም ኢንትረስት አለ። ከዚህ አኳያ በአሁኑ ጊዜ እኔ አንድ ሁለት ሌሎች ጥያቄዎች ተመሳሳይ ጥያቄዎች እየቀረቡ ነበር እና የራሷን የልማት የራሷን የአስተዳደር ሞዴል ወደ ሌላ ሀገር ኤክስፖርት እያደረገች ነው የሚሉ አሉ። ኤክስፐርቶችን በመላክ እርዳታ በመላክ ይህ የቅድም እንዳልኩ የፖሊሲ ውሳኔ ጉዳይ የዚህ ሀገራቱ ነው። ኢትዮጵያ የቻይናን ሞዴል ይከተላሉ ካለች እና ለብሔራዊ ጥቅም ይጠቅማል ብላ ካለች ይህ የኢትዮጵያ የፖሊሲ የመንግስት የዲሲሽን ሜከርስ ጉዳይ ነው የሚሆነው። እኔ እማምነው የቻይና ሁኔታ ለኢትዮጵያ ያውና ያው ነው ቻይና የተደረገ በቫይረሱ እንዲሁም በሌላ ነገር እንዳለ መገልበጥ አንችልም። የኛ ሁኔታ በጣም የተለየ ነው። የኢኮኖሚ ሁኔታ የተለየ ነው። ማህበራዊ ሁኔታችን የተለየ ነው። ባህላዊ ሁኔታችን የተለየ ነው። የፖለቲካ አስተሳሰባችንም የፖለቲካ ገቨርናንስ እንዲሆን በጣም የተለየ ነው። ግን የምንወስደው ልምድ አለ። ስለዚህ እኔ በዚህ አጋርነት ውስጥ ቻይና የራሷ ኢንትረስት አላት። አፍሪካም የራሱን ኢንትረስት ድፋይን ማድረግ መቻል አለበት አፍሪካም የራሱን ኢንትረስት ዲፋይን ማድረግ መቻል አለበት። የጋራ የሆኑ ደግሞ ኢንትረስቶች አሉ። ስለዚህ የት ነው የጋራ ኢንትረስታችን? ይሄ እርዳታ ስትሰጠን በነፃ ካልሆነ ቻይና ከዚህ ምንድን ነው ልታገኘው የምችለው? እኛ ደግሞ እንደ አፍሪካውያን ምንድን ነው ልናገኝ የምንችለው? ከዚህ የምለውን አፍሪካውያን ማወቅ መቻል አለበት። ለአሁኑማ፣ ስለዚህ የኮሮና ቫይረስን ለመታደግ በሚደረገው ጥረት ከቻይና እርዳታ ያልተቀበለ ማን አለ? ከጃክማ እርዳታ ያልተቀበለ ማን አለ? ከቻይና ኢንተርፕራይዝ እርዳታ ያልተቀበለ አይደል እኮ አሜሪካ? ተቀብላለች አውሮፓ በሙሉ ሊስቱን ማየት እችላለ። ስለዚህ የነፍስ አድን ጉዳይ ስለሆነ የአገር ብሔራዊ ሕልውና የማስቀጠል ጉዳይ ስለሆነ እርዳታ ዛሬ ከየትም መጣ ከየትም መጣ ሁሉም እየተቀበለ ነው ያለው። በዚህ ላይ አሁን እየተነሱ ያሉ ናሬቲቭስ የሚባሉ ሀሳቦች አሉ፣ ፕሮድክቶች አሉ። ቻይና ይህን በማድረግ በአብዛኛው እነዚህ ምዕራባውያን ጸሐፊዎች፣ ተንታኞች ቻይና ይህን በማድረግ የአረን የመሪነትን ሚና ለመቆናጠጥ ነው እያደረገች ያለችው የሚል ትንተና አለ። ይሄ እንዳልኩ ብዙ ሊያከራክር ይችላል። ይሄ እንደተጠበቀው ነው። ግን እኔ አሁን ይህንን ማየት ያለብን ቫይረሱን የመቆጣጠር የቅድሚያ ስራችን የማያዘናጋ ቢሆን እንወርጣለሁ። መሪዎችም ሌሎቻችንም አሁን የፓወር የግሎባል የሀይል እና የመሪነት ሚና ኦብቪስሊ ምንም ጥያቄ የለውም። ይሄ ቫይረሱ ካለቀ በኋላ ፎር ሹር የኃይል አስተላለፉ ይሁን የሚለወጥ ነገር አለ። ግን ፐርማመንት የሆነ ደግሞ ይሄ ነው የሚባል ለውጥ በዚህ በአጭር ጊዜ ውስጥ ይመጣል የምል ስንተና ትንሽ ጊዜ የሚጠይቅ ይመስለኛል። እኛ በሁለት መንገ፣ አንደኛ ከቻይና የሚሰጠው ድጋፍ ወቅታዊ ነው፣ አስፈላጊ ነው። ከቻይና ጋር ካለን የቆየ ትብብር አኳያ አስፈላጊ ነው፣ ተገቢ ነው ብለን ነው የምናስበው። የሰብአዊነት ገጽታ አለው። ሎንግ ተርም ደግሞ ኢንትረስት አለ። ምንም ጥያቄ የለውም። እንዳልኩ ነው በዋናነት ኢትዮጵያ ውስጥ ለምሳሌ ኢንቨስት ያደረጉት ያለ ያ ኢንቨስትመንት እንዲጎዳባቸው ማንም ሰው አይ ቲንክ ኢንትረስት ያለው ሎንግ ተርም ቪዥን ያለው እንዲጎዳ አይፈልግም። የኢትዮጵያ መንግስትም እርዳታውን ሲቀበል አብሮ ይሄን ቫይረስ ተከታትለን ወደ ኖርማል የሆነ የኢኮኖሚ እንቅስቃሴያችን፣ የምርት እንቅስቃሴያችን ወደ ኖርማል ህይወት እንመለስ እያለና ያለ ነው። ስለዚህ ይሄ ሁለት እና ሶስት ገጽታ ሊኖረው እንደሚችል መገመት አያዳግትም። የእኔ ትልቁ ጥያቄ ወይንም ካሳውን ያነሳኸው ኮቪድ ያው ዞሮ ዞሮ የጊዜ ጉዳይ ነው። ከአሁን በኋላ አንድ ወር ይሁን፣ ከአሁን በኋላ ሁለት ወር ይሁን፣ ይሄ ሳምር እስከሚያልፍ ድረስ እንታገለው ግን ያልፋል። ማለፉ አይቀርም። ብዙዎቹ ቫይረሶች ያው እንዳለፉት ወይ በቁጥጥር ስር እንደባሉት ይውላሉ። ሁለት ነገር ነው እያሰብኩ አንደኛው ሲያልፍ ግን በጣም ኢኮኖሚያችን የጤና እንትናችን በአጠቃላይ ደግሞ ሰብአዊ ቁሳችንን ሳያደቅ ወይንም በጣም ለክፉ ጉዳት ሳያደርስ ይሄ ሚትጌት የሚባለው ጉዳቱን በመቀነስ ረገድ እንዴት እንሻገረዋለን የሚል አንደኛ ነው። በዚህ ረገድ አሁን የምናደርገው ከቻይና ጋር የምናደርገው ትብብር በጣም አስፈላጊ ነው፣ ለኢትዮጵያ ብቻ ሳይሆን ለአፍሪካ የሚያስፈልጋል። አይ ቲንክ ሌሎቹም እየተጠቀሙበት ነው። የቻይና ኮ ባለሙያዎች የቻይና እርዳታ አፍሪካ ከመሄዱ በፊት እኮ አሁን በአብዛኛው ወደ ጣሊያን ወደ ስፔን ወደ አውሮፓ ሀገሮች ነው የሄዱት። ምክንያቱም ጉዳቱ ያነ እዛ በጣም ከፍ ያለ ነበረ። አሁን ያው ትንሽ የምዕራብ አውሮፓ ስታብላይዝ እያደረገ ነው የሚል ሪፖርት እየወጣ ቢሆንም፣ ስለዚህ ይሄን ጉዳት ሚትጌት ለማድረግ የሚደረገው ነገር ሁሉንም ይጠቅማል ሁሉንም ይጠቅማል። እና አንደኛው በዛ መንገድ ብናይ ጥሩ ነው የሚል ነው። ለእኔ ትልቁ ነገር ጠቅላይ ሚኒስትራችንም በተደጋጋሚ በየመድረኩ በባይላትራል መድረኮች ይሁን በጂ ትወንቲ ይሁን ከትላልቅ የጂ ኤት መሪዎች ጋር የአፍሪካ ኢኮኖሚ የሚታደግ አፍሪካን ሕዝብ ከዚህ ቀውስ ከዚህ ወረርሽኝ እናድን። ስለዚህ ትላልቅ ሀገሮች መድረስ አለባቸው፣ አጋርነት ማሳየት መቻል አለባቸው፣ የኢዳ ስረዛ ማድረግ መቻል አለባቸው፣ ኢዳ መቀነስ መቻል አለባቸው፣ ተጨማሪ ብድር መስጠት አለባቸው ተብሎ ለአለም ባንክም ለአይምፍም ለጂ ቱዌንቲ ሀገሮችም ሰፊ እንቅስቃሴ እየተደረገ ነው። ይሄ በጣም ኢምፖርታንት ነው። የጤናውን ብቻ አስበን ኮሮና ቫይረስን ብቻ መከታተል ወይም መቆጣጠር አስበን ሌላውን ነገር መተው አንችልም። እኛ በተለይ እንደ ኢትዮጵያ ያሉ ኢኮኖሚዎች ኦልሬዲ ደካማ ነን። ስለዚህ በዛ ላይ ይሄ የራሱ ምት ካሳረፈ ለመንሳት ለማንሰራራት የሚወስድብን ጊዜ ረጅም እንዳይሆን ከዚህ ጎን ለጎን ኢኮኖሚውን ለማንሰራራት የሚያስችሉ ስራዎች መሰራት መቻል አለባቸው። እውነቱ እንነጋገር ከተባለ በዚህ ረገድም እኔ የቻይና ሚና ቀላል ነው ብዬ አሎዝ። እኛ አዲሽናል ኢንቨስትመንት እንፈልጋለን። ወቅታዊ የሆኑ ከዚህ ችግር ለማገገም የሚያስችሉ የፋይናንስ ድጋፍ ያስፈልጉናል። ንግድ ያስፈልገናል። ምርት ወደነበረበት ሁኔታ ስንመለስ ገበያ መሸጥ እንፈልጋለን። ቻይና ትልቅ ገበያ ነው። እንደምታውቀው የነሱ ኢኮኖሚ አሁን እድገቱ ትንሽ ይቀንሳል ተብሎ ቢታይ ምን ቶሎ ለማገገም እነሱም ይሄን ሲሰሩ ነበረ በነገራችን ላይ የጤናውን ጉዳይ የሚከታተል ቲም አለ። የኢኮኖሚውን ጉዳይ የሚከታተል ቲም አለ። ወቅቱን እየጠበቁ እየጠበቁ ቀመማቸውን እየከፈቱ ምርቱን እየከፈቱ ፋብሪካዎችን እየከፈቱ የሄዱበት ሁኔታ አለ። ስለዚህ ጎን ለጎን ሰርቶ ጉዳቱ ጉልህ እንዳይሆን የማድረግ ስራ ሰርቷልና ልምድም አለ ድጋፍም የሚያስፈልጋልና በተለይ ፖስት ኮቪድ ናይንቲን ላይ የሚሰራው ስራ አሁን ከሚሰራው ይተናነሳል ብዬ አላስብም። የአሁኑ ያው የሰው ሕይወት የማዳን ጉዳይ የሰውን ሕይወት የማዳን ጉዳይ ስለሆነ ከሁሉ በላይ የሚቀድመው እሱ ቢሆንም ግን ጎን ለጎን ይሄን መስራት ያስፈልጋል። በዚህ ረገድ ከቻይና ጋር መስራት አማራጭ የለውም ብዬ ነው ማስበው። አቶ ካሳሁን ፕሬዚደንት ትራምፕ ለዓለም ጤና ድርጅት ቻይና ዘመም ነው በሚል ክስ ሳቢያ አሜሪካ ተሰጠ የነበረውን ከአራት መቶ ሚሊዮን ዶላርስ በላይ ወይም ወደ አምስት መቶ ሚሊዮን የደረሰ ተወሰኑ ወራት ድጎማው እንደ ዓለም ጤና ድርጅት እንዳይደርስ አግደዋል። የዓለም ጤና ድርጅት አንዱ አውስትራሊያን ጨምሮ ራሳቸውን አናቋርጥም ብለዋል። ምክንያቱም ዋነኛ ድጋፉ በተለይ ለደሀ ሀገሮች በኢኮኖሚ አቅማቸው አነስተኛ የሆነ ሀገሮች ላይ የሚያደርገው አስተዋጽኦ እጅግ የላቀ ስለሆነ ልዩነት ቢኖረንም እገዛችንን እንቀጥላለን ብለዋል። በዚህ ላይ የእርስዎ አታያይ ምንድን ነው? ይሄ ምን ያህል በተለይ እንደ ኢትዮጵያ ያሉ አፍሪካ ሀገሮች ውስጥ ያሉ ሀገራትን ታዳጊ ሀገራት በላቲን አሜሪካ የሚሆን መካከለኛ ምስራቅ ምን አይነት ጉዳት ሊያደርስ ይችላል? ፕሬዚዳንቱን ስ እርምጃ እንዳይታዊተን እኔ ያው እንደ ዲፕሎማት የፕሬዚደንት ትራምፕን ውሳኔ ላይ አስተያየት መስጠት አልፈልግም። ምክንያቱም ያው የኢትዮጵያ ዲፕሎማት ስለሆን ውሳኔያቸው ትክክል ነው፣ ትክክል አይደለም የሚል አስተያየት ከመስጠት ይቆጠባለሁ። ግን ደብሌዎችን መደገፍ አስፈላጊ መሆኑ ላይ ምንም ጥያቄ የለውም። የዓለም ጤና ድርጅት እንደ ማንኛውም ዓለም አቀፍ ድርጅት ችግር ሊኖርበት ይችላል፣ ድክመት ሊኖርበት ይችላል። ብዙዎቹ መሪዎችም የኛ ጠቅላይ ሚኒስትርም ሌሎች መሪዎችም እንዳሉት ደብሊዩኤችኦን አሁን የምናዳክምበት ጊዜ አይደለም፣ በምንም አይነት መንገድ። አንደኛው አይ ቲንክ እንደ መሪ ሊታይ የሚገባው አሁን በጦርነት ውስጥ ነን ያለ ነው። ኮቪድን እየተዋጋን ነው ያለ ነው። በዚህን ጊዜ በዓለም ደረጃ ልምድን በማካፈል መረጃ በመስጠት ምክር በመስጠት ይሄን ትግል እየመራ ያለ የሁላችንም የሆነ ድርጅት ማዳከም፣ በተለያየ መንገድ ማዳከም አይቲንክ ጥሩ አይደለም። ከዚህ አኳያ የአሜሪካ ውሳኔ እንደተጠበቀ ሆኖ አሜሪካኖች የራሳቸው መረጃ ሊኖራቸው ይችላል። አሜሪካኖች የራሳቸው አቋም ሊኖራቸው ይችላል። እሱን እናከብራለን። እኛ ግን ደብሊውኤችኦውን ደግሞ የተቀሩቱ በገንዘብም በሌላም ነገር ደግፎ የጀመረውን አመራር እየሰጠ የጀመረውን የማስተባበር ስራ እያደረገ የጀመረውን መረጃ የመስጠት ልምድ የማካፈል ስራ እየሰራ መሄድ አለበት የሚል ጽኑነት አለኝ በግል ሁለተኛው እኔ እስከማውቀው ድረስ በየቀኑ ያው እከታተላለሁ ይህ ጉዳይ እንዳልኩ እዚህ በመጀመሩ ምክንያት የጤና ጥበቃ ድርጅት ዋና ዳይሬክተር ዶክተር ቴድሮስ ቻይና የመጡበት ጊዜ በአካል መገናኘት ባንችልም በስልክ ተገናኝተናል መረጃ ተለዋውጠናል ያለውን ሁኔታ በወቅቱ ዶክተር ቴዎድሮስ ቻይናን በተመለከተ የተናገሩትን እኮ ሁሉም የዓለም መሪዎች ሁሉም ማለት ይችላሉ። ቻይና ኮቪድን ለመከላከል እየወሰደች ያለው እርምጃ በጣም እንደግፋለን፣ ትክክል ነው፣ ውጤታማ ነው ብሎ ያላደነቀ መሪ ያለ አይመስለኝም። በስልክ ከፕሬዝደንት ሺ ጋር ያልተነጋገረ ያለመሪ አለ ብዬ አላስብም። የእኛ ጠቅላይ ሚኒስትርም ተነጋግሯል። ትግላቸውን ዶክተር ቴድሮስ ያሉት በወቅቱ በዛን ጊዜ እነሱ አንደኛ መረጃ ባገኙት መረጃ፣ ሁለተኛ ከፕሬዝደንቱ ጋር በተነጋገሩበት ጊዜና ከሌሎችም ከሚመለከታቸው ሰዎች ጋር ባደረጉት እየወሰዱ ያሉ እርምጃ በጣም የሚደነቅ ነው የሚል ነው። ይሄን ደግሞ ብዙዎች ብለዋል። ዶክተር ቴድሮስ ብቻ አይደሉም፣ ብዙዎች ብለዋል። እኛ ደግሞ እዚህ ያለፍን ሰዎች ፕሬዚደንት የቻይናን እርምጃ ከሰውን እናደንቃለን እውነቱን ለመናገር፣ ይሄ የቻይና ላይ ያለው የአይዲዮሎጂ ቻይና ላይ ያለው የአመለካከት የመሳሰሉ ነገሮች እንደተጠበቁ ሆኖ ይሄን ችግር ለማለፍ አሁን ቀላል ምሳሌ መውሰድ ትችላለን። ቻይና ይሄን እርምጃ በመውሰድ በአንጻራዊነት አንድ ሰው መሞት በጣም ከፍተኛ ነው ብለን ብንወስድ እንኳን በአንጻራዊነት የሞቱ ቁጥር፣ በሽታው የተያዙ ቁጥር አሁን ኦፊሻል መረጃ ቅድም እንደጠቀስከው ከአሜሪካ ጋር ብታነጻጸር ከኋላ ነው። አሜሪካ የጀመረው ይሄ ወረርሽኝ ግን አሁን በአስር እጥፍ ይበልጣል የአሜሪካ የሞቱም የኢንፌክሽኑም ቁጥር። ስለዚህ ቻይና የወሰደችው እርምጃ ፖዘቲቭ የሆነ አውንታዊ የሆነ ጉዳቱን የባሰ እንዳይሆን በማድረግ ረገጥ በዘንጋችን ላይ ውሀን መዝጋት እኮ ካሰውን ቫይረሱ ቻይና ውስጥ እንዳይሰራጭ አድርጓል። ቫይረሱ በተቻለ መጠን ዓለምም እንዳይሰራጭ ለማድረግ የታሰበ ነው። ግን አሁን እየተነሱ ያሉ ክርክሮች እንደተጠበቁ የሆነ አሁን ቤጂንግ ለምሳሌ እስካሁን ድረስ ስድስት መቶ በላይ ኬዝ የለም። ሁሉም ሰው እያገገመ እየሄደ ነው ያለው። ስምንት ሰው ብቻ ነው የሞተው። ቤጂንግ ትልቅ ከተማ ነው፣ ሀያ ሁለት ሚሊዮን ሕዝብ ያለበት ነው። ይሄ ውሀንም ባይዘጉት ምን ሊሆን እንደሚችል መገመት ይቻላል። ስለዚህ ይሄንን እርምጃ ካዩ በኋላ ያስቀመጧቸው ነገሮች አንድ በአንድ ለመከላከልም ለመቆጣጠርም ያደረጉት ነገር ከተወያዩ በኋላ ያንን ነገር ነው የገለጹት። ሁለተኛ ቲማቸውን ልኳል ውሃን ድረስ የጤና ጥበቃ ኤክስፐርቶች ሄዶ ውሃን ጊዜ ወስዶ እዛ ያለ ነገር በሙሉ አንድ በአንድ አይቶ ነው የሄዱት። አውቃለሁ። አስታውሳለሁ። አሁን በቅርቡም ከዶክተር ቴዎድሮስ ጋር ውይይት ነበረ ስለዚህ ይሄ በመሆኑ ምክንያት ሌላ ምክንያት ከሌለ በስተቀር እኛ የማናውቀው መረጃ ከሌለ በስተቀር ደብሊው ኤች ኦ የተቻለውን መረጃ እየሰጠ ነበረ በየቀኑ እንግዲህ ይሄ ችግር ከሰተበት ጊዜ ጀምሮ ዶክተር ቴዎድሮስ በአለም ሚዲያ ላይ ናቸው ዴይሊ እንደዚህ አይነት መረጃ እየሰጡ ነው ያሉት ለማንኛውም የዓለም ጤና ድርጅት ያው እንከን የሌለው ድክመት የሌለው ችግር የሌለው ማንኛውም ዓለም አቀፍ ድርጅት የራሱ ችግር አለ። እኔ ይህንን እየተከላከልኩ አይደለም። ችግሩን ግን አሁን አንስተን ድርጅቱ የጀመረውን እንቅስቃሴ የምናዳክምበት ወቅት ላይ አይደለንም። ጊዜው አይደለም። ጊዜ ያለን ኮቪድን እንቆጣጠር። ያለበት ድክመ ካለ እንደግፈው። ያለውን ልምድ እያካፍል፣ አመራሩን ይስጥ። የዓለም ትግል የሚያስተባብር ከዛ በኋላ ይሄ ሲያልቅ፣ አይ ይሄን ይሄን ይሄን እኮ አድርጋል ይሄን ይሄን እን ተብሎ ዶክተር ቴዎድሮስ እንደ መሪ እንደዚሁም ደግሞ የዓለም ጤና ጥበቃ ድርጅት የኛ ድርጅት ነው ሁላችንም አባልነንና መገምገም እንችላለን። ለዛ ጊዜ አለን። አሁን ጊዜ የለለን ይሄን ቫይረስ የማስቆሙ ትግል ላይ ነው ጊዜ የለለን፣ ጊዜ የለንም ብለን መሄድ መቻል አለብን። የምን ነው ያለኝ ከሰው ቻይናን በተመለከተ አንዱ እንደዚሁ ጎልቶ ከሚደመጡት ባሉታዊ ገጽታው በተለይ በቻይና ውስጥ በሚኖር አፍሪካውያን ላይ የዘረኝነት ጥቃቶች ይደርሳሉ የሚሉ የተለያዩ ዘገባዎች እየወጡ ነው። በቻይና መንግስት በኩል በእርግጥ የራሱን ይፋዊ የሆኑ መግለጫዎች ሰጥቷል። ያንም በመከላከሉ በኩል ኢትዮጵያን ጨምሮ በተለይም በአፍሪካውያን ላይ የሚደርሰው የዘረኝነት ጥቃት አለ የሚባለውን እስከምን ድረስ ነው በእናንተ ትካትላችሁ ያላችሁት? ቻይና ውስጥ ካሳውን ይህን ነገር ብዙ ጊዜ ያው ጥያቄ ተነስተዋል። ቪዲዮች በማህበራዊ ሚዲያ በመሰራጨቱ ምክንያት መረጃዎች በማውጣታቸው ምክንያት ያው ብዙ የዓለምን ትኩረት የሳበ የአፍሪካውያንን ትኩረት የሳበ ጉዳይ ነው። እኛም መጀመሪያ ሪፖርቶቹ ስደርሱን ያው አስቆትቶናል። እውነቱን ለመናገር ግን ነገሩን ብናይ ጥሩ ነው ብዬ የማስበውን ልንገርም አንደኛ ቅድም ውሀን ላይ የሆነው ነገር አንስቼአለሁ። እኛ ከቤጂንግ ሆነን ነው አሁን ለምሳሌ የኢትዮጵያ ተማሪዎችን ጦር ሁሉም የአፍሪካ ሚስዮኖች የዜጎቻቸውን ጉዳይ እዚህ ሆነን ነው። በአካል እዛ አይደለንም። ልጆቻችንን፣ ተማሪዎቻችንን ተንከባክቦ የዕለት ጉርሳቸውን ሰጥቶ የሚያስፈልጋቸውን ድጋፍ አድርጎ ያሻገሩት ቻይናውያን ናቸው። ይህን መርሳት የለብንም። ይሄ ትልቅ ነገር ነው። ሁለተኛ፣ በውሀን ብቻ ሳይሆን በመላ ቻይና ዩኒቨርሲቲዎች የአፍሪካን ተማሪዎች አሉ። ይሄ ችግር ሳይታይ ምንም አይነት የዘር መገለል ወይ መድሎ ሳይታይ አልፈናል። ይሄ ከዚህ ውጪ ጓንጆን ራሱን ብንወስድ ብዙ ጊዜ የሚባለው ምንድን ነው ትንሿ አፍሪካ በቻይና ተብላ ነው የምትጠራው። ይሄ ትልቅ ከተማ ነው። በነገራችን ላይ ብዙ አፍሪካኖች ከቻይና የሚገዙ እቃዎችን ገዝቶ ወደ አፍሪካ የሚያሰራጩባት ከተማ ነው። አፍሪካውያን ያሉበት የተለዩ መንደሮችም አሉ። ከዚህ በፊት እንግዲህ ይሄ አይነት ችግር ሳይከሰት ነው አሁን ከሁለት ሳምንታት በፊት የተከሰተው ችግር የተከሰተው ለምንድን ነው ይሄ የተከሰተው የሚለው ነገር ማወቁ ጥሩ ይመስለኛል። እና አንደኛ ቻይና እንግዲህ አሁን የውስጥ ኢንፌክሽን፣ አገር ውስጥ የሚከሰት ኢንፌክሽን ሙሉ በሙሉ ማለት ይቻላል በቆመበት ጊዜ ፈተና የሆነባት ከውጭ የሚገባ ነው። ስለዚህ ከውጭ የገቡ ሰዎችን እዛው ጓንጆ ከተማ ሲመረምሩ በአፍሪካውያን ዘንድ ከውጭ የገባ የቫይረሱ ላይ የተያዙ ሰዎች ቁጥር ከፍ ያለ ሆኖ ተገኝቷል የሚል መረጃ ወጣ። ያ መረጃ ሲወጣ ሰው በድንጋጤ በፓኒክ ይሄ ተወስዷል የተባለውን እርምጃ ወስዷል። ከሆቴል እንዲወጡ፣ ከአፓርትመንት እንዲወጡ ሱፐርማርኬት እንዳይገቡ ምግብ ቤት እንዳይገቡ፣ የመሳሰሉ አንዳንዶቹ በግድ ኳራንቲን እንዲደረጉ የተደረገ ነገር አለ። የእኛ እንግዲህ ዛቆን ስላም አለን እና ግምገማችን ምንድን ነው? ይሄ እንደሚባለው የዘረኝነት የሆኑ ኖሮ አፍሪካውያኖች ላይ የሚታየው ጥላቻ ከዚህ በፊትም ሊታይ ይገባው ነበር፣ ሌላ የቻይና አካባቢውም ሊታይ ይገባው ነበር። ይሄ ግን ይሄ ሁኔታ ያስከተለው ነው፣ በመደናገጥ ስርዓት በሌለበት ያው ኮሚኒኬሽን በደንብ ሳይደረግ ይሄ ሁኔታ የተፈጠረ ነው። በአብዛኛው ኢንቴንሽናሊ የዘር መድሎ ለመፈጸም እንደዚሁም ደግሞ ተቋማዊ በሆነ መንገድ የቻይና መንግስቱን እንደገለጸው፣ በኋላም ለእኛ እንደገለጸው የተፈጸመ ነው ብሎ መውሰድ አስቸጋሪ ነው። ይሄም ሆኖ ግን ይሄ የተደረገው ነገር ተቀባይነት የለውም ብለን እኛ ለቻይና መንግስት ገልጸናል። በነገራችን ላይ ታስታውሳለ መጀመሪያ ይሄ ቫይረስ በተከሰተበት ወቅት እኮ በየቦታው ቻይናውያንም የማግለል ምን የማድረግ ነገር በየቦታው ታይቶ ነበር፣ አፍሪካም፣ አውሮፓም፣ አሜሪካም ታይቶ ነበረ። ስለዚህ ይሄ የማግለል አንድኑ አካል በዘርፍ ወረሽኙ የተከሰተበት ነው ኦር ኢምፖርት የሆነ የበዛው ከዚህ አካባቢ ነው ብሎ በአፍሪካውያንም ላይ በሌሎች ጥቁሮችም ላይ ይሁን በነጮችም ላይ ይሁን እኛ አሁን ለምሳሌ አውሮፓ አፍሪካ ውስጥ ለዚህ ሪያክሽን ብንጀምር ማቆሚያ የለውም ይሄ። ስለዚህ ያ በሰላም አብሮ ነግዶ በጋራ ተጠቅሞ የሚኖርበት ከተማ ላይ ይሄ ችግር ተነሳ። እኛ እያለን ያለ ነው ይሄን ችግሩ አፍሪካውያን ላይ የበለጠ ብታይም፣ በስርዓት የተቀመጠ ፕሮሲጀር አለ። ቫይረሱ የተገኘባቸው ሰዎች እንዴት ነው የሚታቀሙት? ከውጭ የገቡቱ እንዴት ነው ኳራንቲን የሚደረጉት? ቴስት የሚደረጉት እንዴት ነው? በነገራችን ላይ ተብሎ በስርዓት ኮሚኒኬሽን ኖሮ እዛ ያሉ የእኛ የአፍሪካ ወደ አስራ አንድ የሚጠጉ ቆንስላ ጽሕፈት ቤቶች አሉ። የእኛን ጨምሮ እነሱን ኢንጌጅ አድርጎ በስርዓት ማድረግ ነበረባቸው። ሁለት ነገር ነው ያደረግነው። እንግዲህ አንደኛ እኛ በግላችን ያው እዚህም አዲስ አበባ ጓንጆም ጉዳዩን አንስተናል። ሁለተኛ በጋራ ደግሞ ጓንጆ ያሉ የእኛ ቆንስላ፣ የአፍሪካ ቆንስላዎች ከሚመለከታቸው አካላት ጋር አንስተዋል። እኛ ቤጂንግ ያለን ደግሞ የአፍሪካ ዲፕሎማቶች አምባሳደሮች ከቻይና ውጭ ጉዳይ ጋር በዚህ ጉዳይ ላይ ተነጋግረናል። የታዩ ነገሮች፣ የተሰሙ ነገሮች ያው ስሜት የሚቆረቁሩ ናቸው። እንዴት ይሄ ይፈጸማል በዚህ ዘመን የሚል ነው። ስለዚህ አሁን ውይይት ከተደረገ በኋላ አንዳንዱ ቪዲዮች ደግሞ የሚገርም ነገር የአንድ ኢትዮጵያዊት ሱፐር ማርኬት ስትገባ ተከለጥ፣ ይሄ ውይይቱ ተደርጎ ችግሩ ከመፈጠሩ በፊት መጀመሪያ አካባቢ የተከሰተ ነው። እኛ አቅርበናል፣ እንደዚህ አይነት ነገር መሆን የለበትም ብለን ግን ኋላ እሱ እየተለቀቀ ከሶስት ዓመት በፊት የተከሰተ አንድ ችግር የዘረኝነት አይደለም። እዚህ የቆዩ አምባሳደሮች ሲነግሩን ከሶስት ዓመት በፊት የተደረገ እና እርምጃ የተወሰደበት ድርግቱን የፈጸሙ ሰዎች የተቀጡበት ነገር አሁን ይለቀቃል። ነ አይቼ በጣም ስሜት ነክቶኝ ሌሎች አምባሳደሮችን ስጠይቅ አምባሳደር ተሾመ፣ ይሄ እኮ ከሶስት ዓመት በፊት የሆነ ነገር እና በዚህ ድርግት ላይ የተሳተፉ ሰዎች በጣም ጠንካራ ቅጣት የተወሰደባቸው ነው። ለምን ይሄ እንደተለቀቀ እናቅም የምል ነገር አለ። ለማንኛውም አሁን ሁኔታው እየተሻሻለ ነው። በክልሉ ምክትል ገዢ የሚመራ የእኛ ቆንስላዎች የሚሳተፉበት የክትትል ስርዓት፣ የኮሚኒኬሽን ስርዓት ተዘርግቷል። ሁኔታው አሁን ተሻሽሎ ወደ መደበኛ ሁኔታ እየተገባ ነው። የምርመራውም የኳረንትኑም የሚመለከታቸው ብቻ በፕሮፐር ኮሚኒኬሽን የሚደረግበት፣ ከሆቴል እንዲወጡ የተደረጉ ወይም ሆቴል የሚመለሱበት፣ ከአፓርትመንት እንትን ያልወጡ የሚመለሱበት፣ ተማሪዎች ትምህርት ቤታቸው ውስጥ በስነ ስርዓት ምርመራ ማድረግ ያለባቸው፣ ልክ እንደ ማንኛውም አፍሪካን ተብሎ ተለይቶ ሳይሆን ሁሉም በተቀመጠው አሰራር መሰረት ምርመራ የሚያደርጉበት እና በነገራችን ላይ ይሄ ዲፕሎማቶችም ላይ ሆኗል። ዲፕሎማቶች ማለት ምንድን ነው? ምርመራ ማድረጉ ኳራንቲን መደረጉ እነሱ ሕግ ካወጡበት ጊዜ በኋላ ይሄ ሆኗል። ስለዚህ ይሄን አይ ቲንክ በዚህ መንገድ ብናይ ጥሩ ነው። ከዚህ ጋር ተያይዘው እንግዲህ አሉ የቻይና እና የአፍሪካን ግንኙነት ያው በጥርጣሬ በበጎ ጎን የማይመለከቱ ሀይሎች አሉ። እኛ በምንም አይነት መንገድ ዘረኝነት በአፍሪካውያን በዚህ ጊዜ እንዲፈጸም ተፈጽሞ ሲገኝ ልንቀበል የምንችልበት አስተሳሰብ አእምሮ የለንም። ይሄ ደግሞ በሌላም ላይ መሆን የለበትም። ቻይናውያን አፍሪካ ውስጥ አሉ። አሁን አንዳንዱ ስሜት ላይ ተነስቶ በእነሱም ላይ ይሄን መፈጸም የለብንም እኛ ምክንያቱም እነሱ ያደረጉትን ከኮንንም ዘረኝነት ባይሆኑ በስሜት ተነስቶ ናገ ተነስተው እንደዛ አይነት ነገር ቢያደርጉ እኛ ግን ለዛ ደግሞ ተመስ ኢንካይንድ ብድር በምድር በሚባል አይነት ብልህ በመለስ አይጠቅምም። የወደፊት ግንኙነታችን አስፈላጊ ነው። አብረን ያው መኖራችን የግድ ነው። ግሎባላይዝ የሆነ ዓለም ውስጥ ነን ያለ ነው። ቻይናውያን አፍሪካ ውስጥ መንቀሳቀሳቸው አይቀርም። አፍሪካውያን ቻይና ውስጥ መንቀሳቀሳቸው አይቀርም። አሁንም እየተንቀሳቀሱ ነው ያሉት። ስለዚህ ይህንን ነገር ትንሽ የፈጠረው ነገር የፈጠረውን ስሜት ትንሽ እንትን አድርገን ከዚህ በፊት የነበረውንም ታሪክ አይተን ወደፊትም ሊኖር የሚችለው ነገር አይተን በሚዛኑ ብናየው ጥሩ ነው። በወቅቱ የሆነው ነገር ትክክል እንዳልሆነ እኛም አንስተናል፣ እነሱም ማስተካከያ እርምጃ እየወሰዱ ያሉበት ሁኔታ ነው ያለው። ካሳሁን ተሾመ ቶጋ፣ በቻይና የኢፌዴሪ ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን በየጊዜው ወቅታዊ የሆኑ ሁኔታዎች ሲኖሩ ዕድል በመስጠት ያለንን ሀሳብ እንድንገልጽ ዕድል ስለሰጠን በጣም ነው ማመሰግነ